በአፋር ክልል በአክአላ ወረዳ የሚኖሩ የትግራይ ብሔር ተወላጆች ከምርጫው ጋር በተያያዘ ከአስተዳደሩ ጫና እየደረሰብንና መብቶቻችንም እየተጣሱ ነው ሲሉ ክስ እያሰሙ ነው። ከዚህ ቀደም ለመንግስት ያቀረቡት የመብት ጥያቄ መልስ ባለማግኘቱ የምርጫ ካርድ እንዳልወሰዱና በምርጫውም እንዳልተሳተፉ ይናገራሉ። በዚህም ሲያባ ብርቱ ማስፈራሪያ እየደረሰብን ነው ይላሉ። የመቀሌ ዘጋቢያችን ግርማይ ገብሩ ያነጋገራቸው አሉ፣ ችግር ሊደርስብን ይችላል ሲሉ በመስጋት ስማቸው እንዳይጠቀስም ጠይቀዋል። ነዋሪዎቹ ከአሁን በፊት በተደጋጋሚ ባቀረቡት ጥያቄ መሰረት ራሳችን በቋንቋችን እንድንተዳደር ይፈቀድልን ብለው መጠየቃቸው ይታወሳል። በዚሁ ምክንያት በምርጫ ላይ እንዳልተሳተፉም ገልጸዋል። ከዚሁ በመነሳት የአካባቢው መስተዳደር አንዳንድ ነዋሪዎችን ከአካባቢው ለቀው እንዲወጡ እያደረጉ መሆኑንም ይገልጻሉ። ምርጫ ላይ ያልተሳተፉትም የእህል እርዳታ እንደማያገኙ፣ የመንግስት ሰራተኞች ከሆኑም ከስራ እንደሚባረሩ መስተዳደሩ ማሳወቁን ነዋሪዎች ይናገራሉ። ይህንንን በሚመለከት የአካባቢው የዞኑ መስተዳደር ኃላፊዎችን ለማነጋገር ጥረት እያደረግኩ ነው ያለሁት። መጀመሪያ ግን መብታችን ተጥሷል የሚሉት የአካባቢው ነዋሪዎችን የሚያቀርቡት ሀሳብ እንከታተል። ስለዚህ እስኪ ይንገሩኝ፣ ምንድን ነው በእናንተ ላይ እየደረሰ ያለው? ለምሳሌ የምርጫ ካርድ አለው ስርም ተብሎ ማለት ነው። በአክርጉ ቀበሌ ሊኖሩ የነበሩ ሰዎች ያው እንትኑ እንዳይ እራታ እንዳይሰጥ ተከልክለዋል። ሀያ አንድ አባወራ ማለት ነው። ማለትም ሀያ አንድ አባወራ ማለት ወደ ሁለት መቶ ሰው አካባቢ ማለት ነው። ሌላው በተጨማሪ ደግሞ ምርጫ ካርዱ ያወጣው ሰው ማለት ነው። ህዝቡ አላወጣም እና ያወጣው ሰው ወደ ሁለት መቶ ዘጠና ዘጠና ሁለት አካባቢ ነው ያወጣው ህዝብ ህብረተሰቡ ማለት ነው። ከእነዚህ ሁለቱም በተዘጠና ሁለቱ ውስጥ ደግሞ ያለ እድሜያቸው ያልሞሉ ልጆችም እንዳሉበት። ሌላ በተጨማሪ ደግሞ ውጭ የሚኖሩ ለምሳሌ ሳውዲ አረቢያ አካባቢ የሚኖሩ ሰዎች ደግሞ በወክልና እንዳወጡ ይታወቃል። እና በምርጫው ራሱ ምርጫው ሰዓት ራሱ ህብረተሰቡ ብዙም አልተገኘም። እና እነዛ ተወዳዳሪ ፓርቲዎች ራሳቸው እየፈረሙ እንዳስገቡትም ያው መረጃው አለን ማለት ነው። ሌላው ደግሞ በቀበሌ በዛ በወርት ቀበሌ የምንኖር ሰዎች የመታወቂያ ካርድ እንዳይሰጥ ተደርገዋል። የመታወቂያ ካርዱ የማይሰጥበት ምክንያትም የምርጫ ካርድ አልወጣችም ተብሎ በዚህ ምክንያት ተከልክለናል፣ እስካሁን ድረስ ማለት ነው። እና ህብረተሰብ እስካሁን ድረስ የምርጫ ካርድ የለው የመታወቂያ ካርድ የለው ማለት ነው። በአጭሩ ይሄን ይመስላል። አንዳንዶቹ የመታወቂያ አለመኖራቸው ማለት ምርጫ ላይ አልተሳተፋቸውም በሚል መታወቂያ አልመያዛቸው ባንክ ድረስ ሄደው የተላከውን ገንዘብ ለመቀበል እንኳን እንደተቸገሩ ሁላ ሰምቼ ነበር። እውነት ነው? አዎ በትክክል መታወቂያ ከሌለህ እዛ ባንክ ቤት ሄደህ ማውጣት አችልም። ስለዚህ እንደገና ምላሽ የሚደረግም አለ ማለት ነው። ይሄም ራሱ በትክክል ነው ማለት ነው። ለመሆኑ ምን ያህል ሰዎች ናቸው ምርጫ ላይ እንሳተፋለን ብለው የተመዘገቡት? የተመዘገቡት ሁለት መቶ ዘጠና ሁለት ሰው የተመዘገበው በአንድ ቀበሌ ነው ይሄ? አዎ ከአንድ ቀበሌ። እና ምን ያህል ሰውስ ይኖራል እዛ አካባቢ የሚኖሩ የትግራይ ተወላጆች ምን ያህል ናቸው? ምርጫ ላይ አንሳተፍ ብለው ወደ አስር ይሆናሉ። አሁን ምርጫ ላይ አንሳተፍም ያላችሁበት ምክንያት ምንድን ነው? ዋናው ምክንያት ዋናው ምክንያቱ ምንድን ነው? ልዩ መርዳት ስንጠይቅ ማለት ነው ለምንጠይቃችሁ ተብሎ እሱ ራሱ ፓርቲው ማለት ነው በቂ ምላሽ ስልሰጠም ስለቻለ በዛ ምክንያት ነው። እኛማ ህብረተሰቡም አልንመርጥም ያለው ጥያቄያችን በትክክል ስላልመለሰልን፣ ምንም አይነት መፍትሄ ስላልተሰጠን እኛም ይሄ አገልግሎት ስለሌለው በቃ እኛም ልንመርጥ አልቻለም ብሆን ህብረተሰብ ያላወጣው በየደረጃው ላሉት የመንግስት ባለስልጣናት ይህንን ጥያቄያቸውን አቅርባቸዋል። ለምሳሌ ከወረዳ ወደ ዞን፣ ከዞን ወደ ክልል፣ ከክልል ብሎም እስከ ፌዴራል መንግስት። አዎ፣ ደረጃ በደረጃ ሁሉም እስከ ፌዴራል ድረስ አቅርበናል። እና ምን አሏቸው? ያው እነዚህ ከማለት ከወረዳ ጀምሮ እስከ ክልል ድረስ ጥያቄው ተቀባይነት የላቸው፣ ዝምብላችሁ ረሱ ይሉናል። በፌዴራል በኩልም ደግሞ ክልሉ ራሱ ምላሽ ካልሰጠ ፌዴራል ስልጣን የለውም የስልጣን ገደቡ ቢያንስ ሁለት አመት መጠበቅ አለበት ስላለ ያው የግድ ህብረተሰቡም ያኛው ሁለት ፌዴራሉ ራሱ ጣልቃ ገብቶ እስኪሰራው ድረስ ያ ሁለት ዓመቱ ይጠበቅ ይገኛል ማለት ነው። ከእርስዎ ጋር ሌሎች ሰዎች አሉ ሀሳብ መስጠት የሚችሉ? አዎ ትንሽ ረቅ ብለዋል፣ እና እስኪ ነገራቸዋል። ከምርጫ ጋር ተያይዞ እዛ አብ አላ ወረዳ ባሉት የትግራይ ተወላጆች ላይ እየደረሰ ያለው የመብት ጥሰት ብላ የምትሉት ነገር ምንድን ነው? ምክንያቱም ይህንን መረጃ ነበረ የደረሰኝ። እሺ እና በዚህ በምርጫ ምክንያት እየደረሰ ያለው ወክር ጉቢ ቀበሌ የነበሩ የትግርኛ ተናጋሪ ህዝቦች ከግብረሰና የሚመጣ እህል ተከልክለዋል። ሀያ አንድ አባወራዎች እና የመንግስት ሰራተኛውም ይህንን እያደረጋችሁ ያላችሁ እናንተ ስለሆናችሁ ከስራችሁ እናባረራችኋለን እየተባለ ዛቻ፣ መስፈራሪያ ምናምን እየበዛ ነው ያለው። ማን ነው ይህንን የሚለው? ማን ነው እስኪ መጥቀስ ይችላሉ? ዛሬ ራሱ ወረዳው ነው ሰብስቦን የነበረው የወረዳ አስተዳዳሪዎች ሰብስበው ህብረተሰቡን ወደማይሆን ነገር እያስገባችሁ ህውከት የምትፈጥሩ ያላችሁ ተጋይነን ባዮች የመንግስት ሰራተኞች ያላችሁ እርምጃ እንደሚወስድ ነው። ዛሬ ሰብስበ የነገረ ምን አይነት እርምጃ እንደሚወስድ ነው የነገሯቸው? ከስራ በቃ እንደሚያባርሩ ነው። እስካሁን የተባረረ ሰው አለ ከስራ? ከዚህ በፊት የተባረረ ነበር። አሁን ግን ሰባት አስር የሚሆን ሰራተኛ እናባርራለን። ጊዜው አሁን ደርሰዋል። በፊት ዝም ብለን ታግሰናችኋል። አሁን ግን የመበራሪያ ጊዜ ደርሰዋል ብሎ በማስፈራራት ላይ ነው። የእናንተ ምላሽ ምንድን ነው? እናንተስ ይህንንን ማስፈራሪያ የምትሉት እንዴት ነው እያያችሁት ያላችሁት? ለዚሁ ምንድን ነው እያደረጋችሁ ያላችሁት? እኛ ይህንን ሀሳብ ለመስጠት ራሱ እጃችን ስናወጣ ምንም ሊሰጡን አልቻሉ፣ ሀሳባችንን ለመግለጽ እንኳን አልቻለ። አሁን ምንድን ነው የምታስቡት? እነህን አስተዳዳሪዎችን መክሰስ ነው? ነማ ነገሩ ከሆነ በኋላ ወደሚመለከተው አካል ህጋዊ በሆነ መንገድ እንድናመለክት ነው እያሰብን ያለ ነው። ያለ አግባብ ዝም ብሎ መንግስት ሰራተኛ ካርድ ለምን አልወሰድክም ተብሎ የሚባረርበት ስርዓት ስላልሆነ ወደሚመለከተው አካል መፍትሄ ለመጠየቅ ነው። ከምርጫ አንጻር ሲታይ ምርጫው ላይ እንዴት ነበር የእናንተ ተሳትፎ? አንዱ አልተያሰች ምርጫው ላይ በብዛት ህብረተሰቡ ይህንን ጥያቄ፣ የመብት ጥያቄ ስለጠየቅን እኛ ይህንን ጥያቄ ሳይመለስልን ካርድ አንወስድም ብሎ ጠቅላላ ህብረተሰቡ የትግርኛ ተናጋሪው አቋሙ ሶስት ጊዜ አራት ጊዜ ገልጸዋል ነው። ምርጫው ላይ እንዴት ሆነ? ምርጫው ላይ የተወሰኑ አንዳንድ ዝም ብሎ እነሱ ጋር የሚመሳሰሉ ሰዎች ተወሰኑ የመረጣሉ። በብዛት ግን ህብረተሰቡ ይህንን የመብት ጥያቄ ስላልተመለሰልን ካርድን እንደማይወስድ ገልጸዋል እና ተወዳዳሪዎቹ ማን መረጣቸው? ተመረጥን ብለው ውጤቱን ይፋ አድርጓል። አዎ ያው ውጤቱ ማን እንትን እንዳለው አይታወቅም። ግን ውጤቱ ተለጥፈዋል። ግን ህብረተሰቡ እንዳልወሰድ ነው ምንም ማህተም የሌለው የተለያዩ ማህተም የመራጩን ቁጥር ኬት ነው ያገኙት አመጡት እናንተ ካልመረጣችሁ ማለት ነው በብዛት እሱማ የሚመለከተው የሚያጣራ አካል መጥቶ እንዲያጣራ ነው እንጂ አሁን እኛ እዛ ማን እንደሞላው ማን እንትን እንዳለው ማወቅ አይቻልም ነገር ግን የሚመለከተው አካል ህብረተሰቡ ምንም ሳይመርጥ ዝም ብሎ በራሳቸው ያደረጉት ነገር ስለሆነ የሚመለከተው አካል መጥቶ እንዲያጣራ ነው አባላ ወረዳ ውስጥ ያላችሁ የትግራይ ብሄር ተወላጆች ዋናው ጥያቄያችሁ ምንድን ነው ጥያቄያችን በቋንቋችን እንማራለን፣ ራሳችንን በራሳችን እናስተዳድራለን ነው። ሌላ ምንም ጥያቄ የለንም። ነገር ግን ይህንን ጥያቄ እንደ ትልቅ ወንጀል አድርጎ ህብረተሰቡን ውስጥ ገብታችሁ እውከት ለመፍጠር ምናምን እያሉ በቃ ማስፈራራት ነው እነሱ የተያዙ ነዋሪዎቹ። ያቀረቡትን ቅሬታ በሚመለከት ከመንግስት አካላት መልስ ለማግኘት የዞን ሁለት ዋና አስተዳዳሪ አቶ መዓር ኢብራሂም እንዲሁም የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ እስማኤል አሊ ሴሮን ለማግኘት ያደረኩት ጥረት አልተሳካም። እልስ ሳገኝ ማቅረብ እንደምችል እገልጻለሁ። ለአሜሪካ ድምፅ ግርማ ይገብሩ ከመቀለ።